ጋዜጠኛ ተመስገን ደሳለኝ በፖሊሶች ድብደባ እንደተፈጸመበት ቤተሰቦቹ ገለጹ። የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ በፖሊሶች ድብደባ እንደተፈጸመበትና ፊቱ ላይ ጉዳት እንደደረሰበት ቤተሰቦቹና ጠበቃው ገልጸዋል። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ በዚህ ጉዳይ ላይ በሰጡት ምላሽ ስለ ሁኔታው ማጣራት እየተደረገ እንደሆነ ተናግረዋል። ኬኔዲያ ሰባተ ስርስር አለው። የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ላይ ድብደባ የተፈጸመው ዛሬ ጠዋት ከአራት ሰዓት በኋላ መሆኑን የገለጸው የጋዜጠኛው ወንድም ታሪኩ ደሳለኝ ድርጊቱ የተፈጸመው ከሌላ ወንድሙ ጋር ለጥየቃ በሄዱበት ወቅት መሆኑን አብራርቷል። የአራት ተኩል ሀያ ጉዳይ ላይ ነው ያገኘ ነው ሰሜን እኔ ነበርኩኝ። ሌላ ደግሞ አንዴ የተሜ ታላቅ ወንድማችን ነበረ እና ከኛ ጋር ሌላ ሁለት ሰዎችም ሰሜን ሊጠኙ ከመጡ ሰዎች ነበሩ። ይህ መጠየቀ ቦታ ሶስተኛ የሚባለው በጠያቂና ተጠባሪዎቹ መካከል በሚቆሙበት ቦታ በጣም ርቀት አለው። ከአስር ሜትር አለ በላይ ነው። በእነሱ በኩል ሽቦ አለ። በዚህ በኩል አንድ አስራ ሶስት አስራ አራት እስረኛ ይጠራል። በዚህ በኩል አንድ አስራ አስራ አምስት ደግሞ ቤተሰብ ይኖራል። መሀል ላይ ፖሊስ አለ አለና ሁሉም ሰው ነው እየተጫጫው መግባባት አይቻልም። እና ሰሜ ደግሞ ባለፈው እስር ቤት እያለ ጆሮውን ያመው ነበረ። ከዛ አሁን በዚህ ወከባ ሊሰሙ አልቻለም። ፖሊሱን ጆሮዬን እያመመኝ ነው አይሰማኝም እና ትንሽ ተጋ እንዲልልኝ ምናምን አለው እኔ ያለው በእጃ ምናቸቀፍ ምንም በክረኝም ብቻ ነው ያለው ይሆል ስለው፣ አቶ ልክስፈጠሮ ምንድን ነው በእስረኛ እና በእኛ መካከል የነበረው ፖሊስ ወደ እስረኞቹ በኩል ሄደ። በእስረኞቹ በኩል ደግሞ የነበረው ልከሳለ እንደ ግንብ መቆሚያ ነገር አለ፣ ደረጃ ነገር ከሱ ላይ ደግሞ ዘሎ ደግሞ ወደ ሰሜ ሄዱ። ሁለቱም ከእስረኞቹ ማላውሰት እዛ ሁላችንም ባለንበት እኛም አለን፣ ሌሎቹም እስረኞች አሉ፣ የሌሎቹም የእስረኞች ቤተሰብ ጠያቄዎች አሉ። እኛ ፊት ነው እንግዲህ በቦክስ በጫማጦች ምናምን የመጡት ከዛ ይሄን እያደረጉ ወደ ግራ በኩል ይወስዱ ከእስረኛ ከ ወደሚመጣበት ክፍል አይደለም ከአርባ ደቂቃ ከሰላሳ ደቂቃ በኋላ በቢሮ በኩል አየ ነው ስናየው የግራ ሚኒስትር እጣት አለ የረበሰው ቸርት ደግሞ ተከዷል። በዚህ ሲቹዌሽን ውስጥ ሆነን ምንም ማውራት አልቻለም። በቃ እኔም ወ ይሄ ነው የነበረው ጉዳይ። የጋዜጠኛ ተመስገንን መደብደብ ከወንድሙ ማረጋገጣቸውን የገለጹት ጠበቃቸው ሄኖክ አክሊሉ ስለ ሁኔታው እንዲህ ይገልጻሉ። እኔ አቶ ተመስገን ደሳለኝን አላገኘዋቸው፣ ወንድማቸውን አግኝቻለሁ። የድሳ ፖሊስ አባላት ዛሬ የአቶ ተመስገን ደሳለኝ ላይ ለምን የምንነግርህን ብቻ አትሰማም ለምን አትቀበልም አይነት በሚመስል ሁኔታ ምንም አይነት የህግ መሰረት በሌለው ህግን ባልተከተለ ሁኔታ ድብደባ በማድረስ ፊታቸው ላይ ጉዳት አድርሰውባቸዋል። እስካለኝ መረጃ እስከ ስምንት ሰዓት ከምናምን አካባቢ ሕክምና ለመከታተላቸውን ነው የማውቀው። በወቅቱ እሳቸው ለዚህ ለድብደባ ሊያደርሳቸው የሚችል ምንም አይነት ምልልስ ከፖሊሶች ወይም ከጸጥታ አካላት ጋር ተነጋገሩ እንደው ተነጋገሩ እንኳን የንግግር ቢሆን ሕግና ሥርዓትን ተከትሎ ነው ፖሊስ ምላሽ መስጠት ያለበት እንጂ ሊደበደቡ የሚያስችልበት ምንም የሕግ መሰረት የለውም። ጉዳዩን ለፍርድ ቤት የማቅረብ ሂደት ጀምረው የነበረ ቢሆንም ኋላ ላይ ጋዜጠኛ ተመስገን ባለመፈለጉ ምክንያት ማቋረጣቸውንም ጠበቃ ሄኖክ አስረድተዋል። ተመሳሳይ ነገር ሲያጋጥም ለፍርድ ቤቶች፣ ለሚመለከተው አካል ቅሬታ መቅረብ አለበትና እሱን ለማድረግ ፕሮሰስ ላይ ነበርኩኝ። ጉዳዩ በህግ እንዲታይ ፈልገው ነበር መጀመሪያ ላይ እና ያንን እያ ፕሮሰስ እያስኬድኩ ነበረ። ከዛ በኋላ ግን እሳቸው ጉዳዩን መከታተል ስላልፈልጉ በህግ ትተውታልና እዛ ላይ እንትን ብያለሁ አቁም ያው ነው። በዚህ ጉዳይ ላይ ለቪኦኤ ምላሽ የሰጡት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ደስታ በቁጥጥር ስር በሚገኝ ግለሰብ ላይ የተባለውን አይነት ድብደባ እንደማይፈጸም ገልጸው ሆኖም ስለተፈጠረው ሁኔታ ማጣራት እየተደረገ መሆኑን አስረድተዋል። ማጣራት ከተደረገ በኋላ ስለተፈጠረው ነገር መረጃ እንደሚሰጡንም አረጋግጠዋል። ሁከትና ብጥብጥ በማስነሳት ወንጀል በፖሊስ ተጠርጥሮ ካለፈው ሐሙስ ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ ባለፉት ጥቂት ቀናቱ ውስጥ ሁለት ጊዜ ፍርድ ቤት ቀርቧል። ለፖሊስ የምርመራ ጊዜ የፈቀደው ፍርድ ቤትም የጋዜጠኛውን ጉዳይ ለመመልከት ለቀጣዩ ሰኞ ግንቦት 29 ቀጠሮ መስጠቱ ይታወቃል። ጋዜጠኛ ተመስገንን ጨምሮ የሚዲያ ባለሙያዎች እስራት ከሚዲያ ህጉ ጋር የሚቃረን ነው በሚል የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር የተቃወሙ ሲሆን ዩናይትድ ስቴትስን ጨምሮ አንዳንድ የጋዜጠኞችና የሰብአዊ መብት ተሟጋቾችም ሁኔታው እንደሚያሳስባቸው ገልጸዋል። ይሁን እንጂ የፌዴራል ፖሊስ ትናንት በፌስ ፌስቡክ አድራሻው ባወጣው መግለጫ እርምጃው ህግ የማስከበር አካል መሆኑን ነው የጠቀሰው። የህዝቡን ሰላምና ደህንነት የሚያናጉ በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ እንዲሁም በሐሰተኛ ፕሮፓጋንዳ መንግስትና ህዝብን ለመለያየት ሌት ተቀን ይሰራሉ ካላቸው 111 የበይነመረብ መገናኛ ብዙሀን መካከል በተወሰኑት የሚሰሩ አስር ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝም ነው የገለጸው። ይሁን እንጂ በአሁኑ ወቅት በእስር ላይ የሚገኙ የሚዲያ ባለሙያ ሰራተኛዎች ቁጥር 18 መሆኑን ኢሰመኮ መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ